ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትራሊያ አኗኗር፣ ሁነቶችና ታሪኮች በኤስቤስ አማርኛ። ለተማሪዎች የሚሆኑ መኖሪያ ቤቶች ምን አይነት ናቸው? አውስትራሊያ ለባህር ማዶ ትምህርት በጣሙን ዝነኛ ከሆኑ መዳረሻዎች አንዷ ናት። እንዲሁም በአሁኑ ወቅት የኪራይ ቤት ፈልጎ ለማግኘት አዋኪ ከሆኑባቸው ስፍራዎች ውስጥም ትገኛለች። ወቅቱ በተለይም ከመቼውም ጊዜ በበለጠ ለተማሪዎች በጣሙን ጠቃሚ የሚሆኑ የመኖሪያ ቤት አማራጮችን መገንዘቢያ ነው። የመኖሪያ ቤት ፍለጋው የት እንደሚማሩ ማረጋገጫ እንዳገኙ ወዲያውኑ መጀመር ይኖርበታል። መኖሪያ ቤቱ ከበጀቱ ቀየውና ያኗኗር ዘይቤዎ ጋር የሚስማማ መሆን አለበት። ጥቂት በጣም ታዋቂ አማራጮችን እነሆ። መቆያ ቤቶች መቆያ ቤቶች የቤተሰብ ቤቶች ሆነው ተማሪዎች የመኝታ ክፍልና ምግብ እያገኙ የሚኖሩባቸው እንደሆኑ የአውስትራሊያ ጥናት ዳይሬክተር ዎጅቴክ ዋውርዚንስኪ ይናገራሉ። በርካታ ተማሪዎች በመጀመሪያ ጥቂት ወራቶቻቸው የተለያዩ አይነት መኖሪያ ቤቶችን እንዲያገኙ የረዱ ናቸው። የመቆያ ቤቶች በአብዛኛው የአውስትሬልያን ባህል መልመድ በሚፈልጉና ለብቻቸው ኖረው በማያውቁ ለጋ ተማሪዎች ይያዛሉ ሲሉም ያስረዳሉ። የመቆያ ቤቶች አማካይ ሳምንታዊ የኪራይ ክፍያ 350 ዶላር ነው። እንደ አውስትሬልያ መቆያ ቤቶች አውታረ በረብና የአውስትሬልያ ጥናት የመሳሰሉ የተማሪዎች ድጋፍ ኤጀንሲዎች ከአስተናጋጅ ቤተሰብ ጋር ያገናኙታል። አላማ ስር የተማሪ መኖሪያ አላማ ስር የተማሪ መኖሪያ በፍጥነት እየተስፋፋ ያለ መስክ ነው። በባለሙያተኞች የሚተዳደሩት የተማሪዎች መኖሪያ አፓርትመንቶቹ የቤት ክራይን ጨምሮ ሌሎች ክፍያዎችንና ጥገናዎችን በማካተት የሚንቀሳቀሰው በስርዓተ ንግድ ነው። እኒህን የመሳሰሉቱ በከፊል በመኖሪያ ቤት ቁሳቁሶች የተሞሉ የተማሪዎች አፓርትመንቶችን በሰማይ ጠቀስ ፎቆች ወይም ግዙፍ ሆነው በተገነቡ ዋነኛ ዩኒቨርስቲዎች፣ ኮሌጆች ወይም የህዝብ ትራንስፖርት ባሉባቸው ስፍራዎች ያገኛሉ። የክፍያ መጠኑ እንደ ደባሎች የሚወሰን ሲሆን ከ280 እስከ 350 ዶላር ያህል ሊያስከፍሎት ይችላል። እንደ ዩኒ ሎጅ ካምፐስ ሊቪንግ ቪሌጅ እና ስቱደንት ሃውሲንግ አውስትሬሊያ የመሳሰሉ ታዋቂ ድረገጾች የተማሪ መኖሪያ ማመልከቻዎችን ያስተናግዳሉ። እንዲሁም በተማሪ ድጋፍ ኤጀንሲ በኩል ማመልከት ይችላሉ። የደባል መኖሪያ ተማሪዎች ወደሚኖሩበት አገር ከዘለቁ በኋላ በአብዛኛው የደባል መኖሪያ ቤትን ያፈላልጋሉ፣ የደባል ቡድኖቻቸውን ያቋቁማሉ። የደባል መኖሪያ አብዛኛዎቹ ነዋሪዎች በቋሚነት ከሚኖሩባቸው የኪራይ ቤት ገበያ ጋር የተያያዘ ሲሆን የቤት ውጪዎችን በደባሎች ቁጥር ልክ ይከፋፈላሉ። የዚህ አይነቱ እፎይታ ባለው መልክ ውጪዎችን መጋራትና በራስ የመወሰን የአኗኗር ስምምነት በብዙዎች ዘንድ የተለመደና ተወዳጅ ነው። ሳምንታዊ የክራይ ክፍያው እንደ መኖሪያ ቀየውና ወቅቱ ይለያያል። ፍላት ሜት፣ ፍሊንደርስ ፍላት ሜትስ፣ ዳትኮም ዶት ኤዩ እና ጋምትሪ ከተወሰኑቱ ታዋቂ የደባል መኖሪያ ድረገጾች ውስጥ ተጠቃሾቹ ናቸው። የሲድኒው ኤስኤም አሚኑል ኢስላም ሩብላይ የማህበረሰቡን አውታረ መረቦችና የማህበራዊ ሚዲያ ቡድናትን መጠቀም የደባል መኖሪያ ቤትን ለማግኘት አንዱ ቀላሉ መንገድ እንደሆነ ይጠቅሳል። አሚኑል ዓለም አቀፍ ተማሪዎች ጥራት ካለው አናኗሪ ይልቅ ስጋታቸው የወቅቱን የኪራይ ቀውስ ተቋቁሞ ማለፉ ላይ የሚያተኩሩ መሆኑን ተረድቷል። ከባንግላዴሽ በዓለም አቀፍ ተማሪነት የመጣው አሚኑል በቤት ኪራይ ፍለጋ የሚቸገሩ ተማሪዎችን ከአከራዮች ጋር ለማገናኘት አንድ የፌስቡክ ቡድን ይመራል። በግኝቱ መሠረት በርካታ አከራዮች ቤቶቻቸውን ትምህርታቸው ላይ ለሚያተኩሩ ተማሪዎች ለማከራየት ደስተኞች መሆናቸውን ተገንዝቧል። እንደ አከራዮቹ አባባል እንዲህ ያሉት ተማሪዎች ችግሮችና ራስ ምታትን አይፈጥሩም። አሚኑል አዲስ ተማሪዎች የዩኒቨርስቲ ማኅበራዊ ቡድናትን እንዲቀላቀሉ ያበረታታል። እርግጥ ነው ሌሎች ከጥቂት ወራት በፊት ቤት ፍለጋ ሲቸገሩ የነበሩ ተማሪዎችም እገዛ ሊያደርጉ ይገባል ሲልም ይመክራል። የዩኒቨርሲቲ ማስታወቂያ ሰሌዳዎችን ስለመመልከትና በራስ ቋንቋ እርዳታን ስለመጠየቅ ሲያመለክትም ይሂድና በራሱ ቋንቋ አዲስ ነኝ፣ እርዳታ ሻለሁ ብለው ይጻፉ። ማንኛውም የራሱን ቋንቋ ማስታወቂያ ሰሌዳ ላይ ተጽፎ ያየ ሰው በአብዛኛው ምን እንደሆነ ለማወቅ ያነበዋል ብሏል። በዩኒቨርስቲ ባለቤትነት ስር ያሉ መኖሪያዎች በዩኒቨርስቲ ቅጥር ግቢ ወይም በአቅራቢያው በርካታ በዩኒቨርሲቲ ባለቤትነት ስር ያሉ የኮሌጅ መኖሪያዎችና አፓርትመንቶችን ፈልገው ማግኘት ይችላሉ። የዩኒቨርሲቲ መኖሪያዎች በአብዛኛው ለተማሪዎች በጣሙን ማህበራዊና አጋዥ አማራጮችን ይቸራሉ። የአውስትራሊያ ብሔራዊ ዩኒቨርሲቲ ዓለም አቀፍ እና ኮርፖሬት ምክትል ቻንስለር ፕሮፌሰር ሳሊ ዊለር እንደማስበው ከሆነ ቀደም ሲል አውስትራሊያ ውስጥ ያልተማረ ሰው የዩኒቨርስቲ መኖሪያ ቤቶችን አስመልክቶ በትኩረት ሊያስብበት ይገባል ብለዋል። ፕሮፌሰር ዊለር የኮሌጅ መኖሪያዎች ምግቦችን፣ ድህነት ተመላባቸውን፣ መኝታ ክፍሎች፣ የቀለም ትምህርት ድጋፍና የዩኒቨርስቲ ቅጥር ግቢ መመዘኛ መዝናኛ ስፍራዎችን ይቸራሉ። በርካታ ዩኒቨር ዩኒቨርሲቲዎች አንድ ወይም ሁለት ከዩኒቨርሲቲ ጋር የተያያዙ የኮሌጅ መኖሪያዎች አሏቸው። ለምሳሌ ያህል በአብዛኛው የስፖርት ተቋማትንም ለመጠቀም ከዩኒቨርሲቲዎች ጋር ስምምነት አላቸው ብለዋል። አንድ የኮሌጅ መኖሪያ ክፍል ኪራይ ዋጋ እንደ የዩኒቨርሲቲዎቹ ይለያያል። ምናልባትም በሳምንት እስከ ሰባት መቶ ዶላርስ ሊከፍሉ ይችላሉ። ሆኖም ማስታወስ ያለቦት ሁሉንም አገልግሎቶች ያካተተ መሆኑን ነው። በተቃራኒው ግና የጠቅላላ ዩኒቨርስቲ መኖሪያ ሙሉ በሙሉ የተሟላ በከፊል የተሟላ ወይም በራስ የሚሟላ መኝታ ክፍል አማራጮች አሏቸው። የተቋማቱን አገልግሎቶችና ማህበራዊ ዕድሎችንም የተጠቀሙ ራስን ችለው መኖር የሚሹ ከሆነ፣ እንዲያም ሆኖ ርካሹ አማራጭ ነው። ዩኒቨርስቲዎች የሁለቱም አይነት መኖሪያ ቤት ማመልከቻዎችን ተቀብለው ያስተናግዳሉ። የተወሰኑት የእነሱን የመጠይቅ መስፈርቶች ሲቀበሉ ዋስትናን የሚሰጡ ሲሆን፣ ሌሎች ወደ አውስትራሊያ ከመዝለቀው በፊት ሌላ ማመልከቻ እንዲያስገቡ ይጠይቃሉ። እንዲሁም የተወሰኑ ዩኒቨርሲቲዎች የዳታ ሰንጠረዥ ከዩኒቨርሲቲ ቅጥር ግቢ ውጭ ያሉ መኖሪያዎች በመማር ላይ ባሉና ለመማር ወጥነው ላሉ ተማሪዎች ተደራሽ በማድረግ ራሳቸው ይከውናሉ።